የአሜሪካ ድምፅ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 14 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስትና የህወሀት ልዑካን ቡድኖች በደቡብ አፍሪካ እንደሚካሄድ ለተነገረው ድርድር ደቡብ አፍሪካ መግባታቸው ቢገለጽም እስካሁን ከደቡብ አፍሪካ ስለ ድርድሩ የወጣ መረጃ የለም። ይሁን እንጂ ውጊያው ቀጥሎ የኢትዮጵያ መንግስት በትግራይ ክልል የሚገኙ ቁልፍ ከተሞችን መቆጣጠሩን አስታውቋል። ይህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካ ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩጋንዳ ዋና ከተማ ካምፓላ ውስጥ ካለፈው አርብ ወዲህ ለኢቦላ ቫይረስ የተጋለጡ 11 ሰዎች መገኘታቸውን የአገሪቱ ባለስልጣናት አስታወቁ። ራቅ ባሉት የምስራቅ አፍሪካዊቱ አገር አካባቢዎች ወረርሽኙ ከአንድ ወር በላይ አሳሳቢ በሆነ ሁኔታ እየተስፋፋ መሆኑ ተመልክተዋል። በዋና ከተማዋ ካምፓላ አካባቢ ባለፈው አርብ ለቫይረሱ ከተጋለጡት ሁለት ሰዎች በተጨማሪ ትናንት እሁድ ደግሞ ሌሎች ዘጠኝ የሚሆኑ ሰዎች መገኘታቸውን የጤና ሚኒስትሩ ጄንሩት አሴንግ ዛሬ በሰጡት መግለጫ አስታውቀዋል። በአፍሪካ የዓለም ጤና ድርጅት ከፍተኛው ባለስልጣን ባለፈው ሳምንት በሰጡት መግለጫ በኡጋንዳ ወረርሽኙ በከፍተኛ ፍጥነት እየተስፋፋና ለጤና ሰራተኞች አስቸጋሪ ሁኔታ መፍጠሩን ተናግረዋል። እንደ አውሮፓ አቆጣጠር ካለፈው መስከረም 20 ወዲህ 75 የኢቦላ ተጋላጮች እንደነበሩና ከመካከላቸው 28ቱ መሞታቸውን የኡጋንዳ ባለስልጣናት አረጋግጠዋል ሲል አሶሲትድ ፕሬስ ዘግበዋል። የሱዳን ወታደራዊ መንግስት ሁለት ቀናት በዘለቀውና ቢያንስ 220 ሰዎች የሞቱበትን ከባድ የጎሳ ግጭት ተከትሎ የደቡብ ብሉናይል ክፍለ ግዛት የጦር አዛዥን ከስልጣናቸው ማንሳታቸው ተነገረ። ከኢትዮጵያና ከደቡብ ሱዳን ጋር በምትዋሰነው ብሉናይል ክፍለ ግዛት በሐውሳና በርታ ጎሳዎች መካከል ባገረሸው ብጥብጥ በርስ በርስ ግጭት ውስጥ የምትገኘውን አገር የፖለቲካ ቀውስ እንዳበዛው ተመልክተዋል። በኢትዮጵያ ድንበር አቅራቢያ በምትገኘው ዋድ ኤል ማሂ ከተማ ውስጥ ባለፈው ሳምንት ረቡዕና ሐሙስ ውጥረት ሲከሰቱ ተባብሶ እንደነበረም ተገልጸዋል። ግጭቱ የተከሰተው በአገሪቱ ለአጭር ጊዜ ታይቶ የነበረውን የዲሞክራሲ ሽግግር የሱዳን ወታደራዊ ግልበጣ ባስተጓጎለበት አንደኛ ዓመት ላይ መሆኑም ተዘግበዋል። ጠንካራው ወታደራዊ መንግስት በክፍለ ግዛቱ የሚገኙ የብሔረሰብ ቡድኖችን ደህንነት መከላከል አልቻለም የሚል ትችት እየተዘነዘረበት መሆኑ በአሶሲኤትድ ፕሬስ ዘገባ ተመልክተዋል። ከስልጣናቸው በተነሱት በሜጀር ጄኔራል ራምዚ ባባከር ምትክ ሜጀር ጄኔራል ራቤይ አብደላ አደም የብሉ ናይል ጦር ኃይል አዛዥ ሆነው መሾማቸውን የሱዳን ጦር ኃይል ቃል አቀባይ አስታውቀዋል። ሹምሹሩ የተከናወነው አሳዛኝ ለሆኑ የጸጥታ ሁኔታዎች መፍትሄ ለመፈለግ ነው ያሉት ቃል አቀባዩ ግጭቶቹን የሚመረምር ተልእኮም ተመስርተዋል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በፓኪስታን ታዋቂ ከሆኑ የምርመራ ጋዜጠኞች መካከል አንዱ ኬንያ ውስጥ በጥይት ተመቶ መሞቱን ፖሊስና ቤተሰቦቹ አስታወቁ። የ50 ዓመቱ ጋዜጠኛ አርሻድ ሸሪፍ ትናንት እሁድ ጭንቅላቱን ተመትቶ የተገደለው በተሳሳተ ማንነት መሆኑን ፖሊስ ገልጸዋል። ግድያው የተፈጸመው ፖሊስ ዘግቶት በነበረው በማጋዲ ከተማና በዋና ከተማው ናይሮቢ መካከል ባለው አውራ ጎዳና ላይ ነው። ጋዜጠኛው የነበረበትን የተሽከርካሪ ነዳ የነበረው አሽከርካሪ የመንገድ መሰናክል ጥሶ በመሄዱ በተከፈተ ተኩስ መሆኑን አንድ ታዋቂ የኬንያ ጋዜጣ ዘግበዋል። ሟቹ ጋዜጠኛ በትዊተር ላይ ሁለት ሚሊዮን ተከታዮች ያሉት ሲሆን በፓኪስታን ታዋቂ በሆነውና ቪአርኤ ኒውስ በተባለው ቴሌቪዥን ከፍተኛ ተመልካች ያሉት የፖለቲካ ጉዳዮችን የሚዳስሱ ዝግጅቶችን ያቀርብ እንደነበር ተገልጸዋል። በርካታ ጋዜጠኞችና በሌሎችም ጋዜጠኞች ላይ የተሰነዘረውን የግድያ ዛቻና በርካታ የፍርድ ቤት ክሶችን በመሸሽ ከፓኪስታን ተሰዶ የወጣው ባለፈው ነሐሴ መሆኑ ተዘግበዋል። ጋዜጠኞች፣ የተቃዋሚ ፖለቲከኞች፣ የሕግ ባለሙያዎችና የመብት ተሟጋች ቡድኖች የጋዜጠኛውን ሞት አስደንጋጭና እጅግ አሳዛኝ ብለውታል። የፓኪስታን መንግስት ኬንያ ውስጥ በተፈጸመው ግድያ ዙሪያ ያለውን ዝርዝር ሁኔታ በተሟላ መንገድ እንዲያጣራም ጠይቀዋል። የፓኪስታን ጠቅላይ ሚኒስትር ሻሪፍ በትዊተር ባወጡት ጽሑፍ በጋዜጠኛው ሞት በጥልቅ ማዘናቸውን ገልጸዋል። ለፓኪስታን የጸጥታና የስለላ መስሪያ ቤቶች እጅግ ቅርብ የነበረ የሚባለው ጋዜጠኛ ሸሪፍ በመንግስት ባለስልጣናት በተለይም በጠቅላይ ሚኒስትር ጥምር መንግስት አባላት በሆኑ ይፈጸማሉ ስለሚባሉና የሙስና አድራጎቶች መረጃ የያዙ ዘገባዎችን አዘውትሮ ያቀርብ እንደነበር ተመልክተዋል። ለጸረ ሽብርተኛ ተልዕኮ ከሚሰማሩ የፓኪስታን ወታደሮች ጋርም አብሮ በመጓዝ ይዘግብ እንደነበረ ተገልጸዋል። ሆኖም ከቅርብ ወራት ወዲህ የፓኪስታንን የጦር ሰራዊት አመራርና መንግስቱን አጥብቆ ይነቅፍ እንደነበር ተገልጸዋል። የእንግሊዝ የቀድሞ የፋይናንስ ሚኒስትር ሪሺ ሱናክ ለእንግሊዝ ጠቅላይ ሚኒስትርነት የሚያበቃቸውን ውድድር ማሸነፋቸው ተነገረ። የ42 ዓመቱ ሱናክ ከ200 ዓመታት በላይ በዘለቀው የብሪታንያ ታሪክ በዕድሜ ትንሹ የመጀመሪያው ነጭ ያልሆኑ የሂንዱ እምነት ተከታይ ጠቅላይ ሚኒስትር እንደሚሆኑ ተመልክተዋል። በእንግሊዝ የመገናኛ ብዙኃን ዲሺ ሪሽ በሚል የቁልምጫ ስም የሚጠሩት ሱናክ ያላቸው የወጣትነት ቁመና፣ ቄንጠኛው አለባበሳቸውና በራስ የመተማመን ስሜት ያላቸው ወጣት የፖለቲካ ሰው መሆናቸው ተመልክቷል። ሪሺ ሱናክ የሚቀጥለው የእንግሊዝ ጠቅላይ ሚኒስትር ሊሆኑ ይችላሉ የሚለውን ዜና የለንደን ነዋሪዎች በደስታ መቀበላቸው ቀደም ባለው ዘገባ ተመልክተዋል። ባለፈው ሐምሌ በስነ ምግባር ጉድለት ከስልጣናቸው የተወገዱት ቦሪስ ጆንሰን ባለፈው ሳምንት ራሳቸውን ከስልጣን ያገለሉትን ጠቅላይ ሚኒስትር ሊዝ ትረስ በመተካት ለገዢው የወግ አጥባቂው መሪ እንደሚወዳደሩ በስፋት ተጠብቆ እንደነበር ተገልጿል። ጆንሰን ለእረፍት ከነበሩበት የካሪቢያን ደሴት ወደ አገራቸው ከተመለሱ በኋላ ባለፈው ቅዳሜና እሁድ ከሕግ አውጪዎቹ የምክር ቤት አባላት ደጋፊዎቻቸው ድጋፍ ለማሰባሰብ መሞከራቸው ተመልክተዋል። ትናንት እሁድ ለእጩነት የሚያበቃቸውን ከአንድ መቶ በላይ የምክር ቤት አባላት ስሞ ሰዎችን ማሰባሰብ መቻላቸውንም ገልጸው እንደነበር ማስታወቃቸው ተገልጸዋል። ይሁን እንጂ ሱናክ ከጆንሰንና ከቀድሞ የካቢኔ ሚኒስትር ፔኒ ሞርዳውንት ከፍ ባለ መጠን ከአንድ መቶ በላይ የወግ አጥባቂው ፓርቲ የፓርላማ አባላት ያሉበትን ጠንካራ የሕዝብ ድጋፍ ማግኘት መቻላቸው ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናዎቹ እናመሰግናለን። በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ምሽት ጥቅምት 14 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድታመሹ በድጋሚ እንጋብዛለን። አሁን ቀዳሚ ወደሚሆነው የአብይር ዘገባችን እንለፍ። ከሰሜኑ የሀገሪቱ ጦርነት ጋር በተያያዘ የደረሱ ሰብአዊና ቁሳዊ ጉዳቶች በሰነድ መዘጋጀት ለመልሶ ግንባታ እንቅስቃሴዎች አስተዋጽኦ እንደሚያደርግና መመሪያም ሊሆን እንደሚችል ምሁራን ተናግረዋል። ባለፉት ሁለት ዓመታት በተካሄደው የሰሜን ኢትዮጵያ ጦርነት ወቅት በአማራ ክልል የደረሰውን ሰብአዊና ቁሳዊ ጉዳት የሚያትት መጽሐፍ በአማራ ክልል ዩኒቨርስቲዎች ፎረም አዘጋጅነት ታትሞ ተመርቋል። የመጽሐፉ ዋና ዓላማ ተመሳሳይ ጉዳቶች እንዳይደርሱ መከላከል እንደሆነም ተገልጿል። አስቴር ምስጋናው ተጨማሪ ዘገባ ይዛለች። ወደ ሁለት ዓመታት ለሚጠጋ ጊዜ በዘለቀው የሰሜን ኢትዮጵያ ጦርነት ወቅት አብዛኛዎቹ ውጊያዎች ከተካሄዱባቸው ክልሎች አንዱ የአማራ ክልል ነው። ሰሞኑን የተመረቀውም በዚህ ጦርነት ወቅት በአማራ ክልል የደረሰውን ሰብአዊና ቁሳዊ ጉዳቶችን የሚያትት በጥናት ላይ የተመሰረተ የተባለ መጽሐፍ ነው። ጥናቱ የሸፈነው ወይም የተመለከተው ከሰኔ 2013 እስከ ታህሳስ 2014 ድረስ ብቻ ሲሆን በሰባት የአማራ ክልል ዞኖችና በአንድ ከተማ አስተዳደር እንዲሁም በ87 ወረዳዎችና በ9 አርባ አምስት ቀበሌዎች ውስጥ ደረሰ ያለውን ጉዳት አካቷል። በእነዚህ ጊዜያት በተጠቀሱት አካባቢዎች የደረሱ ሰብአዊና ቁሳዊ ውድመቶችን በመጽሐፉ በዝርዝር መካተቱን የጠቆሙት የባህር ዳር ዩኒቨርሲቲ መምህርና የጥናት ቡድኑ አባል ዶክተር አዳነ ተስፋዬ ናቸው። በተለይ ሶስት ነገሮችን ነው እንግዲህ የጥናቱ መሰረት ያደረግና ስነ ልቦናዊ ጉዳት ምን አይነት ስነ ልቦናዊ ጉዳት ደረሰ? ምን አይነት ሰብአዊ ጉዳት ደረሰ? ምን አይነት የቁሳዊ ጉዳት ደረሰ የሚለውን በየቦታው ለማጥናት ሞክረናል። የተጠቀምነው የጥናት ዘዴ ያው የሴንሰስ ቆጠራ እንደ ሌላው ምርምር ሳምፕል ምናምን ናሙና ሳይሆን ቆጠራ ነው ያሉ ዶክተር አዳነ ተስፋ ያክለው በጦርነቱ ሁለት ሚሊዮን ሶስት መቶ ሺ ሕዝብ መፈናቀሉን ከአንድ ሚሊዮን አንድ መቶ ሺ በላይ ነዋሪዎች በጊዜያዊ መጠለያ ጣቢያ ውስጥ መግባታቸውን፣ አስራ አንድ ሚሊዮን ሕዝብ ደግሞ ለከፍተኛ የምግብ እጥረት እንደተጋለጠ መጽሐፉን በመጥቀስ አመልክተዋል። ከዞን ዞን ከወረዳ ወረዳ ከቀበሌ ቀበሌ ቢለያይ ውድመቱ አጠቃላይ 291 ቢሊየን 8816 ሚሊዮን 377 ሺህ ብር ውድመት ደርሷል። ይሄ ውድመት የተተመነው እንግዲህ ከተሳስ እስከ ሚያዚያ በነበረው ጊዜ ነው። ከሚያዚያ ወዲህ ያለውን ኢንፍሌሽን ስናይ ምናልባት መልሶ ለመገንባት እጥፍ ቢኖር ይገነባው ይሆን የሚለው ሌላ ጥያቄ ነው። በአማራ ዩኒቨርሲቲዎች ፎረም ተዘጋጅቶ የታተመው ይህ መጽሐፍ ዋና ዓላማም ተመሳሳይ ጉዳቶች እንዳይከሰቱ ሁሉም ወገኖች እንዲያውቁት ለማድረግ እንደሆነ እና ለመልሶ ማቋቋም ስራው ለግብአትነት እንዲያገለግል ታስቦ ነው ብለዋል ዶክተር አዳነ ይህን ሰንዶ ማስቀመጥ ነገ ከነገ ወዲያ ትውልዱ ባልሆነ አካሄድ ይዞ ያልሆነ እንትን ውስጥ እንዳይገባ ለትምህርት መማሪያ ይሆናል ስለዚህ በዚያ ደረጃ ጥሩ ነገር ነው አሁን አንዳንዱ ይህም ዘግባችሁ ለበቀል ነው። ለበቀል አይደለም መሆን ያለበት። እንደ ሰው ዘር፣ እንደ ሰው ልጅ ምንድን ነው ማድረግ ያለብን የሚለውን ተምረንበት እንድናልፍ ማስተማሪያ ይሆነናል ማለት ነው። ሁለተኛ፣ ይህንን በዚህ ደረጃ መስራታችን መልሶ ማቋቋም እና ልማት ስራ ለመስራት ይህን ሰነድ መሰረት አድርገን መስራት አለብን። ዶክተር አብዮት የኔ አለም በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ናቸው። በአካባቢው ነዋሪ ሕዝብ ላይ የደረሰውን የስነ ልቦና ጉዳት ቅድሚያ ሊሰጠው ይገባል ብለዋል። መጀመሪያ ቅድሚያ መስጠት ያለበት በጦርነቱ አካባቢ ላይ የነበሩ እንደዚሁም ከጦርነቱ ውጭ ሆነ፣ ለምሳሌ አሁን እዚህ ቁጭ ብዬ በስነ ልቦና በጣም ተረብሸ ነበረ ይብን እኛስ ድርሻችን ምንድን ነው እስከማለት ድረስ ማለት ነውና ድርሻችን ማውጣት አለብን እያስባለ። በተመሳሳይ ዶክተር ደነቀው ቢተው በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ሲሆኑ የደረሰውን ጉዳት መልሶ ለመገንባት ብዙ አስርት ዓመታት ስለሚጠይቁ ከውጭም ከውስጥም ድጋፍ ያስፈልጋል ብለዋል። ይህ ጥፋት እንደ ሀገር ሲታይ በጣም ትልቅ ጥፋት ነው። ይህ ደግሞ የተደረገው ከአስተያየት ሰጪዎች እንደተባለው ይህ ጦርነት ብቻ አይደለም፣ የጦር ወንጀል ዲሊብሬትሊ፣ ሆን ተብሎ የጤና ተቋማት፣ የትምህርት ተቋማት፣ እናቶች፣ የእናቶች መዋለጃ ክፍል ሆን ተብሎ የወደመበት መጥፎ ድርጊት ነው። ቁሳዊ ግንባታውን ሁለት አስርት ዓመታት ሶስት አስርት ዓመታት ይህ በሶስት ዓመት በሁለት ዓመት የጠፋ ጥፋት እኛ የጠናነው የሶስት ወር የአራት ወር ቢሆንም የጠፋ ጥፋት ከ2030 ዓመት ይጨርሳል። አንዚን እነዚህ እነዚህን ለመገንባት የሁሉም አለም አቀፍ ማህበረሰብ ተሳትፎ ያስፈልጋል። በዚሁ ጥናት ከአራት ሺህ በላይ ምሁራን ተሳትፈውበታል ብለዋል አዘጋጆቹ። የጥናቱ ውጤት ለዓለም አቀፉ ህብረተሰብ ተደራሽ እንዲሆን ደረጃውን በጠበቀ መልኩ እንዲታተም ዶክተር አብዮት ጠይቀዋል። ሌላው ዋናው መስራት የሚጠበቅብን ይመስለኝ፣ ይህም ወደ ጆርናል አርቲክል ወይም ደግሞ ሳይንሳዊ አርቲክል ሆኖ በታዋቂ ጆርናሎች እንዲታተሙ ማድረግ ይመስለኛል። እና ሲታተሙ አንደኛ እምነት ይኖራል፣ ባለሙያዎች ስለሚያትሙት። ሁለተኛ ነገር ደግሞ እምነት እንዲኖረው የሚያደርገው የውጭ ሀገር ሳይንቲስቶች ሪቪው አድርገው ስለሆነ ወይም ደግሞ ገምግመውት ስለሆነ ማለት ነውና እነዚህ ሶስት ነገሮች የትህነግን ጥፋት በትክክል ለዓለም አቀፍ ሚዲያ ማድረስ ይቻላል ብዬ አስባለሁ። በመጽሐፉ የተጠቀሱት ሰብአዊና ቁሳዊ ጉዳቶች የደረሱት ህወሀት የአማራ ክልልን የተለያዩ አካባቢዎችን ተቆጣጥሮ በቆየባቸው ወራት ነው ሲሉ አዘጋጆቹ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው መጋቢት ወር ባወጣው የምርመራ ሪፖርትም ከነሐሴ ወር 2013 ዓ.ም ጀምሮ የትግራይ ኃይሎች በአጎራባች የአፋርና አማራ ክልል አካባቢዎች ላይ በከፈቱት ወታደራዊ ጥቃት በርካታ ቦታዎችን ተቆጣጥረው እንደነበር ገልጾ በተቆጣጠሯቸው አካባቢዎች ከፍተኛ የሰብአዊ መብት ጥሰትና የንብረት ውድመት አድርሰዋል ሲል አመልክቷል። ህወሀት ግን ታጣቂዎቹ በአማራ ክልል የተለያዩ አካባቢዎች በቆዩባቸው ጊዜያት የሰብአዊ መብት ጥሰትና የንብረት ውድመት አድርሰዋል የሚሉ ሪፖርቶችን በከፍተኛ ሁኔታ ሲያስተባብል ቆይቷል። የድርጅቱ ቃል አቀባይ ጌታቸው ረዳ ለጋዜጠኞች በሰጡት መግለጫም የሚከተለውን ብለው ነበር። ይሄ ሰራዊት የትግራይ ነው የሚመስል ሰራዊት ነው ማለት ሌላ ነገር አለ። የትግራይ ቫሊዩስ የትግራይ እሴቶች የወረሰ ሰራዊት ነው ማለት ነው ዋቅ ሲገባ የእጁ ሲገባ አማራን የማንበርከክ አማራን የማዋረድ ፍላጎት ሳይሆን ከምንም ነገር በላይ የትግራይን ደህንነት የማረጋገጥ ፍላጎት ይዞ እንደገባ በተግባር የሚያረጋግጥ ሰራዊት ነው። በምረቃ ስነ ስርዓቱ ላይ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለን ጨምረው የዩኒቨርሲቲ ፕሬዚዳንቶች፣ ሌሎች ከፍተኛ የመንግስት ባለስልጣናት፣ የሃይማኖት አባቶች እንዲሁም ምሁራን ተገኝተውበታል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። የተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በአፍሪካ ህብረት አደራዳሪነት በኢትዮጵያ መንግስትና በህወሀት መካከል በደቡብ አፍሪካ የሚደረገውን የሰላም ቡድ ንግግር አስመልክቶ ሁለቱም የልዑካን ቡድኖቻቸውን መላካቸውን ተዘግቧል። ይህንን አስመልክቶ ከሀገር ውስጥና በውጭ ሀገር ከሚገኙ አድማጮች የደረሱንን አስተያየቶች ስናሰማ ቆይተናል። ለዛሬ ምሽትም ከሀገር ውስጥ ከመቀሌ እንዲሁም ከውጭ ሀገር ከለንደን የደረሱንን እናሰማለን። በቅድሚያ ወደ መቀሌ እንውሰዳችሁና ዜናውና የመቀሉ ዘጋቢያችን ሙሉጌታ ጽሀ ያደረሰናን እንከታተል። ውይይቱ አስመልክቶ እንዲሁም ጦርነቱ እያደረሰው ያለው ጉዳት በመቀለ ከተማ አስተያየት ከሰጡኝ አንዱ አቶ አማኑኤል ገብረ ጻዲቅ ይባላሉ። ጦርነቱ በጣም መጥፎ ተጽዕኖ፣ መጥፎ ገጽታ ያለው ጦርነት ነው። እያየን ያለ ነው። በተለይ በዚህ ሰዓት እንደምታየው ባንክ ቤት የለም። ትምህርት ቤት ህጻናት ታመው ሕክምና ራሱ በአግባቡ የሚያገኝ ማንም ነዋሪ የለም። ስለዚህ በእጅጉ በጣም አሳዛኝ ነው ስታየው እን በየመንገዱ በየንትኑ የተቸግረው የሚለምን ሰው ስታይ እያለው ራሱ ብር ባንክ ቤት እያለው አውጥቶ መጠቀም የማይችል ሰው ስታይ በጣም የሚሰማ ስሜት በጣም መጥፎ ነው። እኔ በራሴ በጣም ንማዝ ነው። በዚህ ጉዳይ ሁሉም ተደራዳሪ አካላት ቆም ብለው ማሰብ ይኖርባቸዋል። ከዚህ በኋላ ስቃይና መከራ ለዚህ ህዝብ ይበቃዋል ማለት ማንም ማንም ብታየው ሁሉም የኢትዮጵያ ህዝብ ወንድማማች ነው የማንም የማንም ጠላት የለም። ተነጋግረው ተደራድረው ወደ ሰላም መምጣት ነው ያለበት። ለዚህ ሁሉም ይሄን ነገር ቆም ብለው አስበው ጦርነቱ መቋጫ የሚገኝበት መንገድ መፈለግ አለበት ብዬ ነው የማምነው። የጸረ ኤች አይ ቪ ኤድስ መድኃኒት ተጠቃሚ መሆኗን የምትገልጸው ወይዘሮ ፊየሩ ፈረደ የተባለች በበኩሏ ጦርነቱ በህይወቷ ከባድ ተጽዕኖ ማሳደሩ ትገልጻለች። በጣም አስቸጋሪ ነው። መድሃኒት መቆራርጥም ስለማይጋጥመን አስቸጋሪ ነው። ያለውም አስቸጋሪ ነው። አሁን ማለት እራቡም አለ፣ በዛም ጦርነትም ድሮንም ስላለ በጣም አስከፊ ነው ያለው። አሁንም ታመኳን ታክሚድናለሁ ብትልበት ሰአትም የለም አሁን ቶሎ ሰላም እንዲሰፍን ሊሰራ ይገባል ያለችው ፊዮሪ የደቡብ አፍሪካ ውይይትም ውጤታማ እንዲሆን ምኞቷ ገልጻለች። በቃ በሰላም እንዲፈታ ወደ ደቡብ አፍሪካ የሚሄዱትን ሰላም ይዘው ተስማምተው ሁሉ ነገር በሰላም እንዲሆን በቅርብ ቀን ሁሉ ነገር እንዲከፈትልንና ሰላም እንዲሆንልን ነው የምንፈልገው። እንዲከፈትልን መድኃኒትም ይሁን ምግብም ይሁን ሁሉ ነገር እንዲከፈትልን እንመኛለን። የቦክሌ ደስ ነው የምንመኘው። ኤፍሬም በርሀ የተባለ አስተያየት ሰጪ በበኩሉም ድርድሩ ዝም ብለህ አይተ ለመመለስ የሚሄዱ ይመስለኛል ምክንያቱም ሁለቱም አይጣጣሙም። እነዚህ የሚያቀርቡት ሀሳብና እሱ የሚያቀርበው ሀሳብ በጣም የተለያየ ነው። በጣም ቱፋር ነው። ስለዚህ ይስማማሉ ብዬ ኔ አልገምትም። ምክንያቱም እሱ የሚያቀርበው በጣም ለነዚህ የሚከብድ ሀሳቦች ይዘው ይመጣል ወደ ድርድሩ እነዚህም እንደዛ። ስለዚህ ላለመስማማት የሚስማሙ ነው የሚመስለ በቃ እና ይስማማሉ ብዬ አልገምትም። አለም አቀፍ ማህበረሰቡን አክሽን ቢወስድ አሪፍ ነው ለሁለቱም ህዝብ ስፔሻሊ፣ እዚህ ጦርነት ላይ ብዙ ዋጋ እየከፈለ ያለው ህዝብ ለህዝብ ተብሎ አለም አቀፍ ማህበረሰቡን ስለ ፓርቲ ሳይሆን ስለ ህዝቡ አስቦ ፈጣን የሆነ ስጉምት ቢወስድ ደስ ይለኛል። አክሽን ነው የሚያስፈልገው ብዬ ነው ማስበው። አቶ ዳኘዋ አሰፋ የተባሉ በበኩላቸው ጦርነቱ በከፍተኛ መጠን ህዝብ እያፈናቀለ ነው ብለዋል። ከፍተኛ ችግር እያደረሰ ነው በመድኃኒትም በምግብም ራሱ በጠኖት በሚሞት ሲቪል ህብረተሰባችን በጣም ከባድ ነው። መፈናቀል ስላለ ቤቱ ንብረቱ ሆኖ ነው የመጣ። በጣም አስጊ ነው ለዘረፋ። በከተማ ውስጥ ድሮን ባለፈው አክሱም ውስጥ፣ አድዋም ሽሬም እየደበደበ ነበር። ከባድ መሳሪያ ራሱ ድምጽ መመታቱ ብቻ ሳይሆን ድምፁም በጣም በጣም ልጁ ህጻናቶች በጣም እየተቸገሩ ነው። መከፍተኛ የስነ ልቦና እንትን ፈጥሯል። በደቡብ አፍሪካ በሰላም ቢፈታ በጣም ጥሩ ነው። የዓለም ማህበረሰብም በጣም ተጽዕኖ አድርገው በአስቸኳይ ወደ ሰላማዊ መንገድ እንዲገባ መደረግ አለበት። በደቡብ አፍሪካ ሊደረግ የታሰበውን የሰላም ንግግር ተከትሎ በመቀሌ የሚኖሩ አድማጮች ያካፈሉንን አስተያየት ነበር። ሙልጌታ ጽሁዋ ያደረሰን። አሁን ደግሞ ወደ ለንደን እናቅናና ኑሯቸውን በለንደንና ጀርመን ያደረጉ ኢትዮጵያውያን በድርድሩ ዙሪያ የበኩላቸውን ሀሳብ አካፍለውናል። የለንደኑ ዘጋቢያችን አስተዋይ መለሰ እንደሚከተል ያቀርበዋል። ስሜ አለባቸው ደሳለኛ አበሻ ይባላል። የሚደረገው የሰላም ድርድር ይሳካል አይሳካም የሚለው ግን በእኔ ግምት ሙሉ በሙሉ ይሳካል ብዬ አላምንም። ምክንያቱም የኢትዮጵያ መንግስት ለሰላም ያለውን ቁርጠኝነት አሳይቷል። ከዚህም በላይ ደግሞ አሁን የተቆጣጠራቸውን ከተሞችና የያዛቸውን ወታደራዊ የበላይነትን ስንመለከት የኢትዮጵያ መንግስት በተሻለ አቋም ላይ ነው የሚገኘው። ከፈሪ ፈቃድ እባላለሁ፣ ከጀርመን የኢትዮጵያ ብሔራዊ ኪነ ጥበብ ማዕከል ነው። የአሁኑን ድርድር የሚወስደን ወዴት ነው? ወደ 1990ና ደርግን ከኢትዮጵያ አውጥቶ እነሱን ለማስገባት የተደረገውን ኮፒ ነው ብዬ ነው የምገምተው። እንግዲህ ከድርድሩ በኋላ ሰዎቹ ይመለሳሉ ወይም እዛው ይቀራሉ የምናየው ነው። አርቲስት ግሩም እባላለሁ ከለንደን ነው። ይህን አስተያየት ምሰጠው የኢትዮጵያ መንግስት በአሁን ሰዓት ላይ ከመቀሌ በስተቀር አብዛኛውን የትግራይ ክልሎችን የተቆጣጠረበት ሁኔታ ነው ያለው። ስለዚህ አንደኛ ለነኚህ አመራሮች የመውጣት እድሉን እንዲያገኙ ሆኗል። ከዚህ በፊት ጀነራል ጻድቃንና ደብረጽዮን ትንሽ የገፋ ባደረጉበት ሰዓት ላይ የተናገሩትን እናውቃለን። አሁን እኔ ምለው በራሴ አስተያየት ለኢትዮጵያ ሕዝብ ጥሩ አማራጭ የሚሆነው የህወሓቶች ትጥቅ መፍጣት ነው። ኤርሚያስ ጌታቸው ከለንደን። ድርድሩ ቆንጆ ነው። ማንም ሰው ሰላምን የሚጠላ አይመስለኝ። ግን ድርድሩ መጀመሪያ መሆን ያለበት መታረቅ ያለበት ለእኔ ህዝቡ ነው ብዬ ነው የማምነው። ድምፃዊት የዝና ነጋሽ ነኝ ከለንደን። በድርድሩም ሆነ እርቁ በጦርነቱ የተጎዱ ወገኖቻችን ያሳተፈ መሆን አለበት። ህዝቡን የሚወክል ያካተተ መሆን አለበት። ምክንያቱም ህዝብ ተሰዷል፣ አልቋል፣ ተጨፍጭፏል። በተለይ ወልቃይትን፣ ራያን በጥንቃቄ መታሰብ ያለበት ይመስለኛል። እንደኔ እንደኔ ህዋጣውን የሚደራደሩት ስለ ትግራይ ህዝብ ነው ወይ ስለ ኢትዮጵያ ነው ወይ፣ ስለ ራሳቸው? እና ይሄንንም ማሰብ ያስፈልጋል። ሁላችንም ለሀገር ለወገር ፍቅርና ለወገን ድምጽ መሆን ስላለብን ፍቅር ሰላም ይስጠን አምላክ ብዬ ላለው አመሰግናለሁ። ዘጋቢዎቻችንን አስተዋይንና ሙልጌታን እናመሰግናለን። ለአሜሪካ ድምፅ ከዋሽንግተን ዲሲ መተላለፉን ይቀጥላል። ዩናይትድ ስቴትስ ውስጥ ለሚገኙ ኢትዮጵያውያን ሁሉ ከጥቅምት 10 2015 ዓም ጀምሮ ለ18 ወራት ለሚቆይ ጊዜ ጊዜያዊ ከለላ ፈቃድ እንደሚሰጣቸው የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ባለፈው ሳምንት ባወጣው መግለጫ አስታውቋል። የከለላውን ምንነት በተመለከተና ኢትዮጵያውያን ማወቅ ስለሚ ባቸው ጉዳዮች እንግዲህ ወልዴ አንድ የስደተኞች ጠበቃ አነጋግሮ የሚከተለውን ልኳል። አድማጮች ይህንን በሚቀጥለው ተመልሰን ይዘን እንመጣለን። ፋይሉን እስኪያደርሱን ከስቱዲዮ እየጠበቅን ነው። በሚቀጥለው ቅንብራችን የኢትዮጵያ ትምህርት ሚኒስትር አዲስ ስነ ስርዓት መቅረጹን እንመለከታለን። በኢትዮጵያ ከ1986 ዓ ም ጀምሮ ለሶስት አስርት ዓመታት ያክል ስራ ላይ የነበረውን ስርዓተ ትምህርት በአዲስ ቀይሯል። በአዲሱ ስርዓተ ትምህርት ላይ 38 ሚሊየን ሕዝብ እንደተወያየበት የተነገረ ሲሆን ዘንድሮ ከአንደኛ እስከ ስምንተኛ ክፍል ባለው የትምህርት እርከን ላይ ተተግብሯል። በትምህርት ሚኒስቴር የስርዓተ ትምህርት ማበልጸጊያ መሪ አስፈጻሚ ዶክተር ቴዎድሮስ ሸዋረገድ ለአሜሪካ ድምጽ በሰጡት ቃል አዲሱ ስርዓተ ትምህርት ለበርካታ ዓመታት ሲነሳ የቆየውን የትምህርት ጥራት ጥያቄ ይመልሳል ብለዋል። አዲሱ የስርዓተ ትምህርት ጥራትን እንዲሁም ተማሪዎችን ክህሎትና እውቀት ያሻሽላሉ የተባሉ ለውጦች እንዳይደገም ስራ አስፈጻሚው ገልጸዋል። የአሜሪካ ድምጽ ያነጋገራቸው የትምህርት ባለሙያ ዶክተር ደጀኔ ንጉሴ በበኩላቸው የስርዓተ ትምህርት ለውጥ ማድረግ ብቻውን ጥራትን አያሻሽልም ብለዋል። በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ የሆኑት ዶክተር ደጀኔ ንጉሴ አዲሱ ስርዓተ ትምህርት በዘርፉ አዳዲስ ለውጦችን ማካተቱን ገልጸው ሆኖም የሚጠበቀውን የትምህርት ጥራት ለማምጣት ከተፈለገ የመምህራን አሰለጣጠንና ብቃት ላይ መሰራት አለበት፣ ኑሯቸውም ሊሻሻል ይገባል ብለዋል። በኢትዮጵያ ሃምሳ ሺህ ትምህርት ቤቶችና ሰባት መቶ ሺህ መምህራን እንዳሉ ጠቅሶ ገብረ ሚካኤል ገብረ መድህን ያጠናቀረው ዘገባ ዝርዝሩን ይዟል። በ1986 ዓ ም የጸደቀውን የትምህርት ፖሊሲ ተከትሎ የተቀረጸው እና ላለፉት ሶስት አስርት ዓመታት በስራ ላይ የቆየው ስርዓተ ትምህርት ትምህርትን በማዳረስ ላይ ጥሩ ውጤት ማምጣቱን በትምህርት ሚኒስቴር የስርዓተ ትምህርት ማበልጸጊያ መሪ ስራ አስፈጻሚ ዶክተር ቴዎድሮስ ሸዋርገጥ ገልጿል። ሆኖም ነባሩ ስርዓተ ትምህርት በጥራት ረገድ አሳሳቢ ችግር ማስከተሉን ይናገራሉ። ስርዓተ ትምህርቱ ነበሩበት ያሏቸውንም ክፍተቶች እንዲህ ይዘረዝራሉ። አንደኛ ያለፉ ስርዓተ ትምህርት በአብዛኛው ከውጭ የተቀዳ ነው። ሁለተኛ ደግሞ በይዘት የታጨቀ ነው። በጣም የትምህርት አይነቶች ብዛት ነበረባቸው። ከተማሪው ማህበራዊ ህይወትና ከስራና ከምርት ጋር ያልተቆራኘ በመሆኑ ችግር ፈጥሯል ነው። ስለ አዲሱ ስርዓተ ትምህርት ለአሜሪካ ድምፅ አስተያየት የሰጡት በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ የሆኑት ዶክተር ደጀኔ ንጉሴ በነባሩ ስርዓተ ትምህርት ጠንካራና ደካማ ጎኖች ላይ ጥናት መካሄድ የጀመረው በ 2006 ዓ ም እንደነበረ ያስታውሳሉ። በጥናቱ ከተለዩ ችግሮች አንዱ ስርዓተ ትምህርቱ ሀገራዊና አካባቢያዊ ተጨባጭ ሁኔታዎችን አለማካትቱ እንደሆነም ይገልጻሉ። ሁሉም ሰው እንደሚለው የኛ ሀገር ትምህርት ጠቀሜታው ያን ያህል የጎላ አይደለም። ሬሌቫንስ የሚባለው ይሄ አግባብነት ተማሪው ስመር በአካባቢው እያየ ካደገው ነገር ጋር ተገናኝ ስላልሆነ ዝም ብሎ አየር ላይ የተንጠለጠለ ነገር ነው። ሲወጣም ደግሞ የተማረውን ነገር ስራ ላይ ለማዋል ብዙ የሚጠቁመው ነገር አይደለም የሚል ብዙ ትችቶች ነበሩ። አዲሱ ስርዓተ ትምህርት ጥራትን፣ እውቀትንና ክህሎትን ሊያሻሽሉ የሚችሉ ትላልቅ ለውጦችን ማድረጉን የሚጠቅሱት ዶክተር ደጀኔ ንጉሴ የትምህርት አደረጃጀት ላይ የተደረገው መዋቅራዊ ለውጥ ከነዚህ አንዱ እንደሆነ ተናግረዋል። በፊት የነበረው አራት አራት ሁለት ሁለት የሚል አደረጃጀት ይዞ ነው ከአንድ እስከ አራት አንድ ደረጃ ነው። ከአምስት ከስምንት ነበረ። ከዛ ከዘጠኝ እና አስር ደግሞ ሁለተኛ ደረጃ ሆነው ፕሬፓራቶሪ አስራ አንድ እና አስራ ሁለት በሚል የተደራጀ ነበረ። የአሁኑ ግን ይህንን አደረጃጀት ቀይሮ ለቅድመ አንደኛ ደረጃ ትልቅ ትኩረት ሰጥቶ እሱ ሁለት አመት እንዲሆን ተደርጓል። ከዛ አንደኛ ደረጃ የሚባለው ከአንድ እስከ ስድስት ሆነው እንዲደረጅ ተደርጓል። ከዛ መካከለኛ ደረጃ ደግሞ ሰባት እና ስምንት ነው። ሁለተኛ ደረጃ ከዘጠኝ እስከ አስራ ሁለት ነው። በፊት ፕሪፓራቶሪ ተብሎ የተለየውን አንድ ላይ አድርጎ ከዘጠኝ እስከ አስራ ሁለት ሁለተኛ ደረጃ ተብሎ በዚህ አስቀምጠዋል። እና እንግዲህ ሁለት ስድስት ሁለት አራት የምን አደረጃጀት ነው። ስርዓተ ትምህርት ከሁኔታዎች ጋር እየተጣጣመ በየጊዜው መቀየር አለበት የሚሉት ዶክተር ቴዎድሮስ ሸዋርገጥ ደግሞ አዲሱ ስርዓተ ትምህርት ለተግባርና ለግብረ ገብ ትምህርት ትኩረት መስጠቱን ይገልጻሉ። አጠቃላይ ትምህርትን የሙያ ትምህርት ጽንሰ ሀሳቦችን የአቀራርጾ የመስጠት ይሄ ጄኔራል ኤዱኬሽን ቮኬሽናላይዝ ማድረግ ማለት አንዱ እሱ ነው። በየትምህርት አይነቱ የተግባር ነገሮችን አስተሳስሮ የመስራት አንድ ከቅድመ አንደኛም ጀምሮ በየደረጃቸው በየእድሜያቸው ያንን የመስራት ነው። ሁለተኛው ደግሞ በአጠቃላይ ትምህርት ውስጥ የስራና ተግባር ትምህርት ተካቶ የሚሰሩበት እና ልክ ሲወጡ በአንድ ሙያ በአነስተኛ ደረጃ የሙያ ባለቤት ሆነው እንዲወጡ የማድረግ ነው። ስለዚህ በዛ ደረጃ እንዲቀናጅ ነው የተደረገው። ሌላው የግብረገብ ትምህርት ነው። የግብረገብ ትምህርት እንግዲህ ለአሁን ላለው ለስነ ምግባር ስብራት መንስኤም ነው። ይህንን ደግሞ በአንድ በኩል በትምህርት ስርዓት ውስጥ የማካተት ነው። ስለዚህ ከአንደኛ እስከ ስድስተኛ ክፍል ግብረ ገብ ትምህርት እንደ አንድ የትምህርት አይነት እንዲሰጥ ነው የሚደረገው። ከሰባተኛ ክፍል በኋላ ደግሞ የዜግነት ትምህርት እንዲሰጥ ነው የሚደረገው። አዲሱ ስርዓተ ትምህርት የ21ኛው ክፍለ ዘመን ክህሎቶችንም ማካተት ችሏል የሚሉት ዶክተር ደጀኔ ሆኖም አፈጻጸም ላይ ብዙ ሊሰራ እንደሚገባ ያሳስባሉ። የስርዓተ ትምህርት ለውጥ ብቻውን ጥራትን ስለማያመጣ የመምህራን ስልጠና ላይ በትኩረት መሰራት ይኖርበታል ብለዋል። ተገባበሩ ላይ በደንብ ክትትል ካይል ነው አሁንም ተመልሶ ያው ነው የሚሆነው ካሪክለሙ አንድ ኮምፖነንት ነው የኤጁኬሽን የትምህርት ሲስተሙ ያ ተስተካክሏል አሁን ወደ መምህራን ስንመጣ መምህራን ጋር ያለው ትልቁ ነገር መምህራን ናቸው ያንን ማቴሪያል ወደ ስራ የሚቀይሩት እና አሰለጣጠኑ ምን መሆን አለበት አያያዝ ምን ሆነ መሆን አለበት ከሰለጠኑ እና ከወጡ በኋላ ስንዴት ነው እያያዝ ናቸው ያሉት የምለ ነገር የመምህራን አሰለጣጠን እና አያያዝ ላይ በጣም ትልቅ ትኩረት መስጠት አለበት የመምህራንን ኑሮ ማሻሻልም የለውጡ አንድ አካል መሆን እንደሚገባው ነው የሚናገሩት። ብዙ መምህራን ሞስት ማስተማርን እንደ ትርፍ ጊዜ እየወሰዱት ነው። በአጃጅ የሚሰሩ መምህራን አሉ። በትርፍ ጊዜ ከንትን ውጪ በሚሆኑበት ጊዜ ሌላ ሀብታም ቤት ተቀጥሮ ልብስ የሚያጥቡ ሴት መምህራን አሉ። እንደዚህ አይነት መምህራን ቁጭ ብሎ ክፍል ውስጥ ገብቶ ስለ ኑሯቸው ስለ ነገ እንዴት ልጆቻቸውን ምን እንደሚያበሉ የሚያስቡ መምህራን ያሉበት እንዴት ነው ጥራት ያለው ትምህርት ተብሎ ሊታሰበ ምችሎ ነው። ይሄ በደንብ በቃ መታሄድ አለበት። በትምህርት ሚኒስቴር የስርዓተ ትምህርት ማበልጸጋ መሪ ስራ አስፈጻሚ ዶክተር ቴዎድሮስ ሸዋርገጥ ይህን ሀሳብ ይጋራሉ። በሀገሪቱ ውስጥ ወደ ሀምሳ ሺህ የሚጠጉ ትምህርት ቤቶችና ሰባት መቶ ሺህ መምህራን እንዳሉ የሚናገሩት ዶክተር ቴዎድሮስ ሁሉም ነገር በአንድ ሊለወጥ አይችልም፣ ሆኖም በሂደት የሚስተካከሉ ነገሮች አሉ ብለዋል። ሁሉም መምህር በተጨባጭ ስርዓት ያለውን ትምህርት እንዲያስተላልፍ እገዛ ማድረግ ይጠይቃል። ያ ደግሞ እገዛ ያሉ ስርዓቶች አሉ። የተከታታይ የሙያ ማጎልበቻ አለ። ሁለተኛ ደግሞ የብቃት ማረጋገጥ መምህራን ለዛ ደረጃ ብቁ ናቸው ወይም ያንን ላይሰንሲንግ ሪሲንግ ስርዓት አለ። የሙያ ፍቃድ እና እድሳት በዛ እየተመዘኑ ብቃታቸው የሚረጋገጥበት ሌላው ደግሞ እንዳልከው የመምህራንን ሁኔታ ማሻሻል፣ አሁን የተጀመሩ ነገሮች እሱን አጠናክሮ የመቀጠል ሁኔታ አለ። እንግዲህ በአንድ ጊዜ ሁሉ ነገር በአንድ ጊዜ አይሆንም። በአዲሱ ስርዓተ ትምህርት መሰረት በተዘጋጁት መጽሐፍት ይዘት ላይ የሚነሱትን ቅሬታዎች በተመለከተ ለተነሳላቸው ጥያቄ ዶክተር ቴዎድሮስ በይዘት ላይ ጉድለት ካለ በሂደት ተገምግሞ ይሻሻላል ብለዋል። ማንኛውም ጽሁፍ ሲጻፍ እኔ የምቀበለው ነው እንትና ግን አብዛኛው የተስማማበት እንትን ይሆናል። እና ሂደቱ ደግሞ የካሪክለም ሂደት እየገመገም ከምቴ ነው። ለዛ ነው እኮ ግምገማ የሚጠራው። ለምሳሌ የተለያዩ ግምገማዎች ይሰራሉ እኮ መጽሐፍ ውስጥ ሲዘኝ ይተቻል። የተለያየ ሀሳብ እንትን ላል እና ያ የተሰጠው ሁሉ ሀሳብ አሳማኝ ላሆን ይችላል። ስለዚህ እነኛን ነገሮች ይሄ የተለያዩ ባለተሻካላ የሚሰጡት ትክክል ነው ወይ የሚለውን እሱ ልቦ በደንብ አረጋግጦ መጽሐፍቶችን የማሻሻል ያዘጋጁም የገምጋሚውም ስራ ተሻይሆናል የስርዓተ ትምህርት ለውጡ 38 ሚሊዮን ሕዝብ እንደተወያየበት ዶክተር ቴዎድሮስ ገልጸዋል። እንደዛም ሆኖ በአዲሱ ስርዓተ ትምህርት ላይ የሚነሱ የተለያዩ ሐሳቦች ይሰማሉ። ሐሳቦቹን ያካተቱ ዘገባዎችን ማቅረባችንን እንቀጥላለን። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ በ19 እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቅን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተ በሁለተኛው አጋማሽ ከዛሬ ጀምሮ በደቡብ አፍሪካ እንደሚካሄድ የተነገረውን የሰላም ንግግር የተመለከተ ዝርዝር ዘገባ ይኖረናል። ከዛ በፊት ግን ቀደም ሲል አስተዋውቀ ነው የነበረው ዩናይትድ ስቴትስ አዲስ ያወጣችውን የጊዜያዊ ከለላ በተመለከተ ወደሱ እናልፋለን። ዩናይትድ ስቴትስ ውስጥ ለሚገኙ ኢትዮጵያውያን ሁሉ ከጥቅምት 10 2015 ዓ ም ጀምሮ ለ18 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንደሚሰጣቸው ዩናይትድ ስቴትስ የሀገር ውስጥ የደህንነት መስሪያ ቤት ባለፈው ሳምንት ባወጣው መግለጫ አስታውቋል። የከለላው ምንነት በተመለከተና ኢትዮጵያውያን ማወቅ ስለሚገባቸው ጉዳዮች እንግዳ ወልዴ አንድ የስደተኛ ጠበቃ አነጋግሮ የሚከተለውን ልኳል። ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ዩናይትድ ስቴትስ ውስጥ ለሚገኙ ኢትዮጵያውያን ሁሉ ከጥቅምት 1 2015 ዓ.ም ጀምሮ ለ18 ወራት ለሚቆይ ጊዜ ጊዜያዊ የከለላ ፈቃድ እንደሚሰጣቸው የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ባለፈው ሳምንት ባወጣው መግለጫ አስታውቋል። የዩናይትድ ስቴትስ መንግስት እየተካሄደ ያለው ግጭትና ኢትዮጵያን የተጫናትን ጊዜያዊ ሁኔታዎች ይገነዘባል። የደህንነት መስሪያ ቤቱም ከለላ ለሚያስፈልጋቸውና በአሜሪካ ላሉ የኢትዮጵያ ዜጎች ጊዜያዊ ከለላ ለመስጠት ይፈልጋል ብለዋል የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስትር የሆኑት አሌሃንድሮ ማዮርካስ። ወደ ዩናይትድ ስቴትስ ከጥቅምት 10 2015 በፊት ለገቡ ኢትዮጵያውያን የዚህ ለአንድ ዓመት ተኩል የሚቆይ እድል ተጠቃሚ መሆን እንደሚችሉ ተገልጿል። ከጥቅምት 10 2015 በኋላ አሜሪካ የገቡ ኢትዮጵያን ግን መመሪያ የሚመለከታቸውም ተብሏል። በግጭት፣ በሰብአዊ ቀብስ፣ በምግብ እጥረት፣ በጎርፍ፣ በድርቅና በመፈናቀል ምክንያት ወደ አገራቸው መመለስ የማይችሉ ኢትዮጵያውያን በአገራቸው ያለው ሁኔታ እስከሚሻሻል በአሜሪካ እየሰሩ መቆየትና መኖር ይችላሉ ብሏል የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት ባወጣው መግለጫ የዚህ እድል ተጠቃሚዎች እነማን ናቸው የሚለውንና ተያያዥ ጉዳዮችን በተመለከተ አንድ በስደተኞች ጉዳይ ላይ አተኩረው የሚሰሩ ጠበቃን አግኝተናል። አቶ ቶማስ ኃይሉ ይባላሉ። በአሌክዛንድሪያ ቨርጂኒያ፣ ቢሮቸውን አድርገው በዲሲና አካባቢው እንዲሁም ከመላ አሜሪካ ለሚመጡ ባለጉዳዮች አገልግሎት ይሰጣሉ። በቅድሚያ የከለላ ፈቃድ ምን ማለት ነው የሚለውን ያብራሩልናል። እሺ፣ ቴምፕራሪ ፕሮቴክቲቭ ስታደስ ተብሎ እንግዲህ አሁን ኦክቶበር ሀያ ላይ የወጣው ለኢትዮጵያ ዜጎች የአሜሪካ መንግስት የሰጠው ጊዜያዊ መቆያ ፈቃድ ነው። ይሄ በአጠቃላይ እንግዲህ የመጀመሪያ ጊዜ አይደለም። በተለያየ ሁኔታ በተለያዩ ሀገሮች ውስጥ የሚደርስ ችግር ሲኖር የሲቪል ዎር ሊሆን ይችላል። በወይዘር ምክንያት፣ በፍለዲንግ በተለያዩ ነገሮች አሜሪካ ውስጥ ያሉ ግለሰቦች ወደ ሀገራቸው መመለስ በማይችሉ ጊዜ የአሜሪካ መንግስት የሚሰጠው ጊዜያዊ ፈቃድ ነው። ያው በሕግ ለአስራ ስምንት ወር ነው የሚቆየው ማለት ነው። ስለዚህ አሁን የኢትዮጵያ ዜጎችን በተመለከተ በሀገር ውስጥ አሁን ኢትዮጵያ ውስጥ ባለው ሲቪል ዎር ከዛም ጋር ተያይዞ ባለው እንግዲህ ስደት፣ ድርቅ፣ በሽታ ከዛ ጋር ተያይዞ የአሜሪካ መንግስት እዚህ ሀገር ላሉ እሳተስ ስለሌላቸው ሰዎች ወይ ስታተሳቸው ፔንድ እያደረገ ላሉ ሰዎች ለአስራ ስምንት ወር እንዲቆዩ የሚያስችል ጊዜ የመኖሪያ ፈቃድ ነው የሰጠው ማለት ነው። የዚህ እድል ተጠቃሚዎችስ እነማን ናቸው? በተለይ ተማሪዎችንና እንዲሁም የጥገኝነት ጥያቄያቸው ተቀባይነት ሳያገኝ ቀርቶ መንግስት ወደ ሀገራቸው ወይም ወደ መጡበት ሊመልሳቸው በፍርድ ሂደት ላይ ያሉትን ይጨምር? እንደው አቶ ተማስ ያብራራሉ። በተጨማሪም የህግ የማይመለከታቸውና በወንጀል ጉዳያቸው የተያዘ ሰዎችስ እነሱን ይመለከት እንደው ያንንም ጨምረው ይነግሩናል። በወንጀል ተከሰው የተፈረደባቸው ሰዎች በከባድ ወንጀል ተከሰው የተፈረደባቸው ሰዎች ከዚህ ጥቅም የወጡ ናቸው። ግን እንደገና ዌቨር የሚባል ፕሮሰስ አለ። ይቅርታ የሚያገኙበት መንገድ ማለት ነው። ስለዚህ ወንጀሉ እጅግ በጣም ከባድ ካልሆነ እና በአጠቃላይ ይሄ ከአሜሪካ የጸጥታ ጉዳይ ጋር በተያያዘ ካልተፈረደባቸው ሰዎች ወይ ደግሞ ከአምስት ዓመት በላይ ካልተፈረደባቸው ሰዎች በስተቀረ ሌሎቹ አፕላይ ማድረግ ይችላሉ። ግን ይቅርታ ዌቨር አፕሊኬሽን የሚባል አለ። ከእሱ ጋር ተያይዞ የሚጠየቅ ነገር ማለት ነው። እሱን ጠይቀው የዚህ ተጠቃሚ ይሆን ይችላሉ ማለት ነው። በመካሄድ ላይ ባለ ጦርነት፣ የተፈጥሮ አደጋ፣ እንዲሁም ለየት ያሉ እና ጊዜያዊ ችግሮች ከሚባሉት ሶስት ሁኔታዎች በአንዱ ወይም ከአንድ በላይ ሁኔታዎች ሲያጋጥሙ ጊዜያዊ የከለላ ፍቃድ ይሰጣል ብሏል መግለጫው። ኢትዮጵያ በመካሄድ ላይ ባለ ጦርነትና ለየት ያሉ እና ጊዜያዊ ችግሮች የሚለውን ስለምታሟላ ከለላው መሰጠቱን የደህንነት መስሪያ ቤቱ አስታውቋል። ለየት ያሉና ጊዜያዊ ችግሮች ከተባሉትና ሰዎችን ወደ አገራቸው ከመመለስ የሚያሰጉ ውስጥ ደግሞ የምግብ ደህንነት አለመኖርን የሚጨምር የሰብአዊ ቀውስ፣ የጎርፍ አደጋ፣ ድርቅ፣ ከፍተኛ መፈናቀልና የበሽታዎች መስፋፋት የሚፈጥሩት ተጽዕኖ የሚሉት ይገኙበታል። ለመሆኑ እድሉ ሊራዘም የመቻሉ ሁኔታ በምን ይወሰናል? ለሌሎች ሀገሮች የተሰጠው ተመሳሳይ እድል ልምድ ምን ያሳያል ስንል አቶ ቶማስን ጠይቀን ነበር። እንግዲህ ዋናው ነገር እንደነገርኩ ይሄ ይሄ ነገር መጀመሪያ ይሄ ህግ እንዲወጣ ይሄ ቴምፕራሪ ይሄ ጊዜያዊ ፈቃድ እንዲወጣ ምክንያት የሆነው ነገር ምንድን ነው የሚለው ነው። እንግዲህ በተለያዩ ሀገሮችም እንደዛ ነው። ለምሳሌ የሶማሊያን ጉዳይ መውሰድ ይችላል። የሶማሌ አሁንም ባለው በጣም ለረጅም ጊዜ ነው ሲራዘም የሚቆየው አስራ ስምንት ወሩ ኤክስፓየር ሲያደርግ እዛ ውስጥ እዛ ሀገር ውስጥ ያለው ሁኔታ ተሻሽሎ ይህን ህግ የሚያስቆም ካልሆነ በስተቀር ለምሳሌ ጦርነት ካለ ሲቪል ወር በምሳሌ የሚሰጠ ያ የሚቀጥል ከሆነ የመታደስ እድል አለው እና ብዙ ጊዜ በብዙ ሀገሮች ላይ ለምሳሌ ሲሪያ ታድሷል፣ በሶማሊያ ታድሷል፣ ሱዳን ታድሷል። ስለዚህ ይሄን እንግዲህ በግምት ስለዚህ እኛ ሀገር ያለው ሁኔታ አሁን በሀገራችን ውስጥ ያለው ግጭት እንዳልከው ከዛ ጋ ተያይዞ የመጣው ችግር ሁሉ እንግዲህ ከአስራ ስምንት ወር ከአንድ ዓመት ከስድስት ወር በኋላ እንደገና የሚታይ ነገር ነው፣ የሚደረግ ነገር ነው። ከዛ የአሜሪካ መንግስት አይ ይሄ ነገር መራዘም አለበት ችግሩ አልጠፋም ወይ በጣም ሲግኒፍነት አልቀነሰም ብሎ ካመነ እያራዝመዋል ማለት ነው። በትጥቅ ግጭቱ ምክንያት ሲቪሎች ለጥቃት፣ ለሞት፣ አስገድዶ ለመደፈርና ለሌሎች ጾታዊ ጥቃቶች፣ በጎሳ ላይ ለተመሰረተ ጥቃት እንዲሁም የሰብአዊ መብት ጥሰቶችና ጥቃቶች ሊጋለጡ ይችላሉ ብሏል መግለጫው። ጊዜያዊ የከለላ ፈቃድ ለኢትዮጵያውያን ሲሰጥ ለመጀመሪያ ጊዜ መሆኑ ታውቋል። እስካለፈው ሳምንት በጊዜያዊ የከለላ ፈቃድ ውስጥ የሚገኙ አስራ አምስት ሀገሮች ሲኖሩ ኢትዮጵያ አስራ ስድስተኛ ሆና ተቀላቅላለች። አፍጋኒስታን፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን፣ ሶሪያ እና የመን ከዝርዝሩ ውስጥ ይገኙበታል። ከጥቅምት 10 2015 በፊት አሜሪካ የገቡ ኢትዮጵያውያን የከለላው ተጠቃሚ ናቸው። ከጥቅምት 10 2015 ወዲህ አሜሪካ የገቡ ኢትዮጵያውያን ግን የከለላው ተጠቃሚ እንደማይሆኑ መግለጫ አስታውቋል። ለመሆኑ የእድሉ ተጠቃሚ ለመሆን ኢትዮጵያውያን ለየትኛው መስሪያ ቤት ወይም ቢሮ ነው ማመልከት የሚገባቸው? ምን ምን ነገሮችንስ ቀድመው ማዘጋጀት ይጠበቅባቸዋል? እንግዲህ አሁን ህጉንትኑ ሬጉሌሽን የወጣው ግን አሁን ባለፈው ከኦክቶበር ሀያ ነው አርብ ዕለት ነው የወጣው። እነገና ፌደራል ሬጅስተር ላይ አልወጣም። እዛ ላይ ከሰሞኑ ይወጣል። ከዛ በኋላ ነው አፕላይ መደረግ የሚጀምረው። ከሰሞኑ ይወጣል ማለት ነው። ስለዚህ የት አፕላይ እንደሚደረግ ምናምን ዝርዝሩ እዛ ላይ ነው። ፎርም አለ ዩ እንደዚህ የቲ ፒ ኤስ ፎርም አይ ኤይት ቱ ዋን ይባላል እና የዩኤስሲአይኤስ ላይ ተብያው አንድ ይሄ ህግ ከወጣ በኋላ የኢንፎርም ሞልቶ ወደሚገባው መስሪያ ቤት የት እንደሚላክ በጣም ዲቴል የሆነ ነገር ይወጣል። ፊው ዩ ለዚህ ሰማንያ አምስት ብር ነው፣ ኢንአፕሊኬሽን ለመላክ ከዛ ጋር ተያይዞ የስራ ፈቃድ አብሮ አፕላይ ማድረግ ይቻላል። ከሰሞኑ የዚህ ዝርዝር ይወጣል እንዳልኩ። ግን ተማሪዎችን በተመለከተ አሁን አስቸኩሎ አፕላይ የሚያስደርግ ነገር የለም። ምክንያቱም ለአስራ ስምንት ወር ነው እንትኑ የሚሰጠው ማለት ነው። ስለዚህ ማለት የስታተሳቸው ይሄ አስራ ስምንት ወር ኤክስፓየር ከማድረጉ በፊት ባለው ቀረብ ሲል ማለት ነው እዛ አፕላይ ቢያደረጉ ለአስራ ስምንት ወር ኤክስፔንድ ይደረጋል ማለት ነው። የሚሰጣቸው ፈቃድ ለአስራ ስምንት ወር ይሆናል ማለት ነው። ስለዚህ አሁን ማድረግ የሌለበት ሰው ትንሽ ቆይቶ አፕላይ ያደረግ ይሻለዋል እና አሳይለም እንግዲህ አፕላይ የሚያደርጉትን ሰዎች ፔንዲንግ የሆነ አሳይለም ጉዳይ ያላቸው ሰዎች የስራ ፍቃድም ምንም ስላላቸው አሁን ኔሴሰርሊ ማድረጋቸው አድቫይዝ ብላ አይደለም። እንደ ከሰው ሰው ከሁኔታ ሁኔታ ይለያያል እና እንግዲህ እንደ አስፈላጊነቱ ባለሙያዎች አማክሮ ማድረግ ነው የሚሻለው። ይህ በእንዲህ እንዳለ ፕሬዚደንት ባይደን አገራቸው ከዚህ ቀደም ታይቶ በማይታወቅ የጦር ወንጀልና ሰብአዊነት ላይ የሚፈጸሙ ወንጀሎችን በሚያስከትል ሁከትና ብጥብጥ የተነሳ ዩናይትድ ስቴትስ ውስጥ ለረጅም ጊዜ ለቆዩ ኢትዮጵያውያን ዜጎች ጊዜያዊ የስደት ከለላዎችን መስጠታቸው ፍጹም ትክክል ነው ሲሉ የህግ መወሰኛው ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር የኒጀርሲው ዲሞክራት ሴናተር ባብ ሜኔንዴዝ ባለፈው ሳምንት ባወጡት መግለጫ አስታውቋል። መነንዴዝ ይህን ያስታወቁት የባይደን አስተዳደር ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ከጥቅምት 10 2015 ዓ.ም ጀምሮ ለ18 ወራት የሚቆይ ጊዜያዊ የከለላ ፈቃድ እንዲሰጣቸው ሲል በሀገር ውስጥ ደህንነት መስሪያ ቤት በኩል መግለጫ መውጣቱን ተከትሎ ነው። ሴናተር ሜኔንዴዝ በመግለጫቸው በኢትዮጵያ ያለውን ግጭትና ተኩስ በአፋጣኝ ለማስቆም እንዲሁም ግፍ የፈጸሙትን ተጠያቂ ለማድረግ ማዕቀብን ጨምሮ በእጃችን ያሉትን መሳሪያዎች ሁሉ መጠቀም አለብን። አሁን በዩናይትድ ስቴትስ የሚገኙ ኢትዮጵያውያን በሰላም ወደ ሀገራቸው እስኪመለሱ ድረስ ጥበቃቸውን ማጠናከር የጠንካራ ፖሊሲ አካሄድ አስፈላጊ አካል ነው ብለዋል። የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት ባለፈው ሳምንት ባወጣው መግለጫ በግጭት፣ በሰብአዊ ቀውስ፣ በምግብ እጥረት፣ በጎርፍ በድርቅና በመፈናቀል ምክንያት ወደ ሀገራቸው መመለስ የማይችሉ ኢትዮጵያውያን በሀገራቸው ያለው ሁኔታ እስከሚሻሻል በአሜሪካ እየሰሩ መቆየትና መስራት ይችላሉ ብሏል። ለአስራ ስምንት ወራት የሚቆየው የከለላ ዕድል ፌዴራል ሬጅስተር በተባለው ማስታወቂያ ላይ በሚቀጥለው ዕትም ላይ ሲወጣ ተግባራዊ እንደሚሆን የደህንነት መስሪያ ቤቱ መግለጫ ጠቁሟል። ፌዴራል ሬጅስተር በከለላው ተጠቃሚ ለመሆን እንዴት ማመልከት እንደሚቻል እና የስራ ፈቃድ ማግኘትን በተመለከተ ዝርዝር መመሪያ ያወጣል ተብሏል። አመልካቾች ሁሉንም ቅድመ ሁኔታዎች ማሟላት እንዳለባቸው እና የደህንነትና የኋላ ታሪካቸውን በተመለከተ ምርመራ እንደሚደረግ የደህንነት መስሪያ ቤቱ አስታውቋል። ለተጨማሪ መረጃም የዩናይትድ ስቴትስ ስደተኞች ጉዳይ መስሪያ ቤት ድረ ገጽ የሆነውን ዩስሲይስ ጂኦቪ እንዲሁም የመስሪያ ቤቱን ትዊተር፣ ኢንስታግራም፣ ዩቲዩብ፣ ፌስቡክ እና ሊንክድን መከታተል እንደሚችሉ ታውቋል። መሰናዷችን ይቀጥላል። በተከታይ የምናልፈው ደግሞ ወደ ድርድሩ ዘገባ ይሆናል። ደቡብ አፍሪካ ውስጥ እንደሚካሄድ ለተነገረው የሰላም ንግግር የኢትዮጵያ መንግስትና የህወሓት ልዑካን እዚያ መግባታቸው ተነግሯል። ጎን ለጎንም ሁለቱም ወገኖች ውጊያ በአስቸኳይ እንዲያቆሙ የሚቀርቡ ጉትከታዎች ባያቋርጡም የኢትዮጵያ መንግስት ዛሬ ባወጣው መግለጫ የመከላከያ ሰራዊቱ ቁልፍ የሚባሉ የትግራይ ከተሞችን መቆጣጠሩን ቀጥሏል ብሏል። የድርድር ሂደት ስላለበት ሁኔታ ግን ከአፍሪካ ህብረትም ይሁን ከተደራዳሪዎቹ ወይም ከአስተናጋጆቹ የወጣ መግለጫ የለም። ይሁን እንጂ ተዋጊዎቹ በሚቀጥሉት ጥቂት ቀናት ውስጥ ቢያንስ ተኩስ ለማቆም ይስማማሉ የሚል ተስፋ በአደራዳሪዎቹ ዘንድ እንዳለና ዋናው ንግግር የሚጀምረው ነገ እንደሆኑ የሚጠቁሙ የደቡብ አፍሪካ መገናኛ ብዙሀን ዘግበዋል። ኬኔዲ አባተ ተጨማሪ ዘገባ አለው። በአፍሪካ ህብረት መሪነት በደቡብ አፍሪካ ውስጥ ይካሄዳል ለተባለው የሰላም ንግግር ልዑካኑን ዛሬ መላኩን የኢትዮጵያ መንግስት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ መንግስቱ የሰላም ንግግሩን ግጭቱን በሰላም ለመፍታት የሚቻልበት እድል አድርጎ እንደሚመለከት ገልጾ ንግግሩ በመከላከያ ኃይል መስዋዕትነት እየተስተካከለ የመጣውን ሁኔታ የበለጠ ለማጠናከር ምቹ አጋጣሚ የሚፈጥር አድርጎ ይወስደዋል ብሏል። በሌላ በኩል የህወሓት ተደራዳሪ ቡድን ደቡብ አፍሪካ ትናንት ትናንት መግባቱን የህወሓት ከፍተኛ አመራር አባል የሆኑት ፕሮፌሰር ክንደያ ገብረሕይወት አስታውቀዋል። ሮይተርስም ማንነቱን ያልጠቀሰው አንድ ባለስልጣን የህወሓት ተደራዳሪ ልዑካን ቡድን ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጋር ሆኖ ትናንት እሁድ፣ ደቡብ አፍሪካ ደርሷል ማለቱን ዘግቧል። ፕሮፌሰር ክንደያ የህወሓት ልዑካን ደቡብ አፍሪካ መግባታቸውን ባረጋገጡበት በትናንቱ ትዊታቸው እጅግ አንገብጋቢ ጉዳዮች ሲሉ ባሰፈሩት ዝርዝር ስር ግጭቱ በአስቸኳይ እንዲቆም ያልተገደበ የሰብአዊ እርዳታ አቅርቦትና የኤርትራ ኃይሎች መውጣት የሚሉ ነጥቦችን ዘርዝረዋል። ይሁን እንጂ እነዚህ ነጥቦች ቅድመ ሁኔታ ይሁኑ አይሁኑ የጠቆሙት ነገር የለም። ወታደራዊ መፍትሄ ሊኖር አይችልም ሲሉም በትዊታቸው ማጠቃለያ ላይ መልእክት አስተላልፈዋል። የዩናይትድ ስቴትስ እና የአውሮፓ ህብረትን ጨምሮ የተለያዩ ዓለም አቀፍ አካላትም መሰል መልእክት ማስተላለፋቸውን የቀጠሉ ቢሆንም የኢትዮጵያ መንግስት ግን ወታደራዊ እርምጃውን እንደሚቀጥል ጠቁሟል። የመንግስት ኮሚኒኬሽን አገልግሎት በዛሬው መግለጫው መከላከያ ሰራዊት ቁልፍ የሚባሉ የትግራይ ከተሞችን መቆጣጠሩን ቀጥሏል ሲል የውጊያውን መቀጠል አመላክቷል። የመከላከያ ሰራዊቱ ይህንን ሲያደርግ በከተሞች ውጊያ ሳያደርግ የህወሀትን ወታደራዊ አቅም ለማሽመድመድ የሚያስችል ስልት ተጠቅሟል ሲልም አክሏል። መከላከያው ከሽሬ አላማጣና ኮረም በኋላ ስለያዛቸው ከተሞች ግን አገልግሎቱ በመግለጫው አልጠቀሰም። ሆኖም አሶሼትድ ፕሬስ አንድ የሰብአዊ ሰራተኛን ዋቢ በማድረግ ትናንት ባወጣው ዘገባ ታሪካዊቷ አድዋ ከተማ በኢትዮጵያ መከላከያ ሰራዊት መያዟን ገልጿል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደ ደመቀ መኮንን ባለፈው አርብ ጥቅምት 11 2015 ዓ ም በአዲስ አበባ ላሉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ የኢትዮጵያ መከላከያ ሰራዊት በትግራይ ክልል ህገ መንግስታዊ ስርዓቱን ወደ ነበረበት ለመመለስ አይሮፕላን ማረፊያዎችንና ሌሎችንም የፌዴራል ተቋማት ደህንነት ለመጠበቅ ቅድሚያ በመስጠት እርምጃ እየወሰደ ነው ማለታቸው ይታወሳል። ውጊያው በቀጠለበት በአሁኑ ወቅት የኢትዮጵያ መንግስት በተቆጣጠራቸው አካባቢዎች ከግብረሰናይ ተቋማት ጋር በመቀናጀት እርዳታ እንዲደርስ እየሰራ መሆኑን ገልጿል። በእነዚህ አካባቢዎች አገልግሎት ሰጪ ተቋማትን ስራ ለማስጀመር የሚያስችል ዝግጅት እያደረገ መሆኑንም በኮሚኒኬሽን መስሪያ ቤቱ በኩል አመልክቷል። ከየአካባቢው ማህበረሰብ ጋር በመነጋገር ህዝባዊ አስተዳደር የሚቋቋምበትንና ማህበራዊ አገልግሎቶች የሚጀመሩበትን መንገድ እያመቻቸ መሆኑንም ጠቁሟል። የሰሜን ኢትዮጵያው ጦርነት ከተጫረበት ከጥቅምት 24 2013 ዓ ም ወዲህ በፌዴራል መንግስትና በህወሀት መካከል ለመጀመሪያ ጊዜ ፊት ለፊት ይካሄዳል የተባለው የሰላም ንግግር በምን ደረጃ ላይ እንደሚገኝ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ከማንም ወገን የወጣ መረጃ የለም። ተደራዳሪዎቹ ደቡብ አፍሪካ ከደረሱ በኋላ ያለውን ሁኔታ በተመለከተም ከአፍሪካ ሕብረትም ቢሆን በይፋ የተሰጠ መረጃ እስካሁን የለም። ሆኖም የዛሬው መርሃ ግብር አደራዳሪዎቹ ለውይይቱ አካሄድ ስልት ለመንደፍ የሚገናኙበት እንደሆነ የደቡብ አፍሪካ መገናኛ ብዙኃን ቅርበት ያላቸው ያሏቸውን ምንጮች ጠቅሰው ዘግበዋል። ንግግሮቹ በይፋ የሚጀመሩት ነገ ማክሰኞ እንደሆነ የጠቆሙት እነዚሁ የመ የመገናኛ ብዙኃን የኢትዮጵያ ፌዴራል መንግስትና ህወሀት በሚቀጥሉት ጥቂት ቀናት ውስጥ ቢያንስ ግጭት የማቆም ስምምነት ላይ እንዲደርሱ አደራዳሪዎቹ ተስፋ ማድረጋቸውንም ዘግበዋል። ስለ ሰላም ንግግሩ አስተያየታቸውን የጠየቅ ናቸው። የአፍሪካ ሕብረት ኮሚሽን ሊቀመንበር ቃል አቀባይ ኤባ ካሎንዶ አዲስ መረጃ ከመስጠት ተቆጥበዋል። ይልቅ ባለፈው ሐሙስ ወደ ሰጡን ምላሽ መርተውናል። ይኸውም ህብረቱ የሁለቱን አካላት የሰላም ንግግር ለማስጀመር በሂደት ላይ መሆኑን አረጋግጠው ዝርዝሩን እንደ አስፈላጊነቱ ከተወያዮቹ ጋር በመመካከር እናቀርባለን የሚል ነው። የኢትዮጵያ መንግስትና ህወሀትም ስለ ድርድሩ መጀመር አልመጀመር እስካሁን የገለጹት ነገር የለም። ወደ ስፍራው የላኳቸውን ልዑካንም በይፋ አላሳወቁም። ይሁን እንጂ የኢትዮጵያ መንግስት በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የሚመራ ዶክተር ጌዲዮን ጢሞቴዎስ፣ አቶ ተመስገን ጥሩነ፣ አምባሳደር ሐሰን አብዱልቃድር፣ አምባሳደር ሬድዋን ሁሴን፣ ጄኔራል ብርሃኑ በቀልና ዶክተር ጌታቸው ጀንበር በአባልነት የተካተቱበት ተደራዳሪ ቡድን ማቋቋሙን ከዚህ ቀደም ማሳወቁ አይዘነጋም። ህወትሓት በበኩሉ በጄኔራል ጻድቃን ገብረተንሳይና በአቶ ጌታቸው ረዳ የሚመራ ተደራዳሪ ቡድን ማቋቋሙን መግለጹ ይታወሳል። በተያያዘ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ስለ ድርድሩ ከኬንያው ፕሬዝደንት ዊሊያም ሩቶና ከደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስትር ናሌዲ ፓንዶር ጋር ትላንት ተነጋግረዋል። ሚስተር ብሊንከን ከውይይታቸው በኋላ ባወጧቸው ትዊቶች ከኬንያው ፕሬዝደንት ዊሊያም ሩቶ ጋር ዛሬ ተነጋግረናል። በኢትዮጵያና በቀጠናው ሰላምና ደህንነት ጉዳይ ላይ እርሳቸው ስላላቸው ቁልፍ ሚና አድንቂያቸዋለሁ ብለዋል። ከናሌዲ ፓንዶር ጋር ያደረጉትን ንግግር በተመለከተ ደግሞ ከደቡብ አፍሪካው የውጭ ጉዳይ ሚኒስትር ፓንዶር ጋርም የኢትዮጵያ የሰላም ንግግሮች በሚሳኩባቸው ሁኔታዎች ላይ ተወያይተናል። ደቡብ አፍሪካ በድርድሮች ውስጥ ስላላት ጠቃሚ ሚናም አመስግኛቸዋለሁ ብለዋል። የኬንያው የቀድሞ ፕሬዝደንት ኡሁሩ ኬንያታና የደቡብ አፍሪካዋ የቀድሞ ምክትል ፕሬዝደንት ዶክተር ፉሙዙ Bäume, የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይና የናይጄሪያ የቀድሞ ፕሬዚደንት ኦሉሴጎን ኦባሳንጆ ረዳት በመሆን ድርድሩን እንደሚመሩ ተነግሯል። በሌላ በኩል ዩናይትድ ስቴትስ የአፍሪካ ህብረትን በመደገፍ በዲፕሎማሲያዊ ጥረቶች በሙላትና በንቃት ትሳተፋለች ያሉት በተመድ የአገሪቱ አምባሳደር ሊንዳ ቶማስ ግሪንፊልድ ደግሞ የዚህን ግጭት እልባት በሚያደናቅፉ አካላት ላይ ተገቢውን እርምጃ ለመውሰድ ዝግጁ ነን ሲሉም ትዊት አድርገዋል። የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንስ ፍራንሲስ ደግሞ በኢትዮጵያ እየቀጠለ ያለውን የግጭት ሁኔታ በጭንቀት እየተከታተልኩ ነው ብለዋል። ተፋላሚ ወገኖች ለውይይት የሚያደርጉት ጥረት ወደ እውነተኛ የእርቅ መንገድ የሚመራቸው ይሁን ሲሉ ምኞታቸውን የገለጹት አቡነ ፍራንሲስ ጸሎታችን፣ አጋርነታችንና አስፈላጊው ሰብአዊ እርዳታ ኢትዮጵያውያን ወንድሞቻችንንና እህቶቻችንን አይለያቸው ብለዋል። ይህ በእንዲህ እንዳለ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከካናዳዎቻቸው ጋር መወያየታቸውን ገልጸዋል። ጠቅላይ ሚኒስትሩ ከጓደኛዬ ከካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ጋር የሁለትዮሽ ግንኙነታችንን ማጠናከርን ጨምሮ በተለያዩ ጉዳዮች ላይ ውጤታማ የስልክ ውይይት አድርጌያለው ሲሉ በማህበራዊ መገናኛ ገጾቻቸው ገልጸዋል። ይሁን እንጂ ስለተወያዩባቸው ጉዳዮች በዝርዝር የጠቀሱት ነገር የለም። በሌላ ዜና በትግራይ ክልል በተደረገው ጦርነት በአስሮች የሚቆጠሩ ሴቶችና ልጃገረዶች ተደፍረዋል፣ በመቶዎች የሚቆጠሩ ሰላማዊ ሰዎች ደግሞ ተገድለዋል ሲል የክልሉ የድንገተኛ አደጋ ማስተባበሪያ ማዕከል መግለጹን አሶሼትድ ፕሬስ ዘግቧል። ኤፒ ከክልሉ በተጨማሪ የተመድ ተቋማትና መንግስት መንግሥታዊ ያልሆኑ ድርጅቶችም የተካተቱበት ያለው ይኸው ተቋም ያዘጋጀው ሰነድ በሽራሮ ከተማ እድሜያቸው ከ13 እስከ 80 የሆኑ ወደ 40 የሚጠጉ ልጃገረዶችና ሴቶች እንደተደፈሩ ይገልጻል ብሏል። ሆኖም ሰነዱ ጥቃቱ በማንና መቼ እንደተፈጸመ አይገልጽም ያለው አሶሼትድ ፕሬስ በትግራይ ክልል ታታይ አዲያቦ ደደቢትና ጸለምቲ አካባቢዎች 159 ሰዎች በጥይት መገደላቸውም በሰነዱ መካተቱን አመልክተዋል። በእነዚህ አካባቢዎች የኢትዮጵያና የ የኤርትራ መከላከያ ኃይሎች በአየር ጥቃትና በከባድ መሳሪያ ድብደባ ብዙ ሲቪሎችን ገድለዋል ሲል ህወሓት በተደጋጋሚ መክሰሱ ይታወሳል። ይሁን እንጂ የአየር ኃይሉን ጨምሮ መከላከያ ሰራዊቱ ሰላማዊ ሰዎችን ኢላማ አያደርግም ሲል በተደጋጋሚ ያስተባበለው የኢትዮጵያ መንግስት ህወሀት ሲቪሎችን እንደ ጋሻ ይጠቀማል ሲል ይከሳል። በመሆኑም ሰላማዊ ሰዎችና የረዴት ሰራተኞች በህወሀት ይዞታ ስር ካሉ ወታደራዊ ኢላማዎችና አካባቢዎቻቸው እንዲርቁ ያሳሰበው ፌዴራሉ መንግስት በሲቪሎችና በረዴት ሰራተኞች ላይ የተፈጸመ ጥቃት ካለ መርምሮ እርምጃ እንደሚወስድ መግለጹ ይታወሳል። በሌላ በኩል በአሜሪካ የአማራ ማህበር ባለፈው ሳምንት ባወጣው ሪፖርት የትግራይ ክልል አዋሳኝ በሆነው በአማራ ክልል ቆቦ አካባቢ የህወሀት ታጣ ታጣቂዎች ካለፈው ነሐሴ ጀምሮ በትንሹ 196 ሲቪሎችን ገድለዋል፣ 143 ሴቶችንና ልጃገረዶችን ደግሞ ደፍረዋል ማለቱን አሶሽየትድ ፕሬስ በዘገባው አካቷል። ይሁን እንጂ ታጣቂዎቹ በሲቪሎች ላይ የመብቶች ጥሰት ይፈጽማሉ በሚል የሚቀርቡ ውንጀላዎችን ህወሀት በተደጋጋሚ ማስተባበሉ ይታወቃል። ለአሜሪካ ድምጽ ኬኔዳ አባተ አዲስ አበባ በመቀጠል የምናልፈው ከእንግሊዝ ወደ ደረሰን አንድ ዜና ይሆናል። ሪሺ ሱናክ የእንግሊዝ መንግስትን እየመራ ያለው የወግ አጥባቂው ፓርቲ መሪ ሆነው ተመርጠዋል። የአዲሱን ምርጫ ተከትሎም ሪሺ ሱናክ 57 ኛው የእንግሊዝ ጠቅላይ ሚኒስትር ይሆናሉ። ሪሺ ሱናክ ለፓርቲያቸው መሪነት ለማሸነፍ የበቁት ተፎካካሪዎቻቸው የቀድሞ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እና ፔኒ ሞርዳውንት ከውድድሩ ራሳቸውን ማግለላቸውን ተከትሎ ነው። ዝርዝሩን አስተዋይ መለሰ አዘጋጅቶታል። በከፍተኛ ጭብጨባና ሆታ ነበር የወግ አጥባቂ ፓርቲው አባላት የአዲሱ መሪያቸውን ሪሺ ሱናክን ሹመት የተቀበሉት። እንግሊዝም በታሪኳ ለመጀመሪያ ጊዜ እስያዊ ዝርያ ያላቸው እንግሊዛዊ ጠቅላይ ሚኒስትር ሊመሯት ከገባችበት የኢኮኖሚ ውድቀት ሊታደጓት በኮቪድ-19 ወረርሽኝ ጊዜ ያሳዩትን የአመራር ብቃት እንደሚደግሙት ተስፋ በማድረግ አዲሱን ሹመት አጽድቃለች። የ42 ዓመቱ ሪሺ ሱናክ ከ1804 ወዲህ የመጀመሪያው በዕድሜ ትንሹ ጠቅላይ ሚኒስትር ሆነዋል። የቀድሞ የፋይናንስ ሚኒስትር የፓርላማ አባል ሆነው ከተመረጡ በኋላ በሰባት ዓመታት ብቻ ወደ ጠቅላይ ሚኒስትርነት በማደግም የመጀመሪያው እንግሊዛዊ ሆነዋል። የቀድሞው የባንክ ባለሙያ ሱናክ እና የቴክኖሎጂ ባለሙያ ባለቤታቸው አክሻ ታመርቲ እንደ ሰንዴ ታይምስ የዘንድሮ ሀብታሞች ዝርዝር 830 ሚሊዮን ዶላር ሀብት ያላቸው ሲሆን ዘገባው የሱናክ ቤተሰቦች ከቀድሞዋ ዳግማዊት ንግሥት የልሳቤጥ በ410 ሚሊዮን ዶላር እንደሚበልጡ ማትቷል። በዚህም በሀገሪቱ ታሪክ ጠቅላይ ሚኒስትር የንጉሣውያን ቤተሰቦችን በሀብት ሲበልጡ የመጀመሪያው ነው። በያዝነው ዓመት የሪሺ ሱናክ ባለቤት ከግብር ማጭበርበር ጋር ስማቸው ሲነሳ ቆይቷል። ዋሽንግተን ፖስት ባወጣው ሀተታ አክሻታ መርቲ ቋሚ መኖሪያዬ እንግሊዝ አይደለም፣ ስለዚህ ግብር አልከፍልም ማለታቸውንና ሪሺ ሱናክም በተመሳሳይ ጊዜ የዩናይትድ ስቴትስ መኖሪያ ፈቃድ እንዳወጡ አስነብቧል። አያይዞም ቃል አቀባያቸውን ጠቅሶ ባወጣው መረጃ ሱናክ የዩናይትድ ስቴትስ መኖሪያ ፈቃዳቸውን ባለፈው ዓመት መልሰዋል ብሏል። ኬንያና አሁን የታንዛኒያ አካል በሆነችው ታንጋኒካ ተወልደው በ1960ዎቹ ወደ እንግሊዝ በፍልሰት ከመጡ ህንዳውያን ቤተሰቦች የተወለዱት ሪሺ ሱናክ ከምርጫው በኋላ በዝግ ስብሰባ ለፓርቲያቸው አባላት ባስተላለፉት መልእክት ፓርቲያቸው ያለው አማራጭ አንድ መሆን አሊያም መክሰም ብቻ መሆኑን ተናግረዋል። የጠቅላይ ሚኒስትሩ ደጋፊዎች በቻንስለርነት የሰሯቸው ሥራዎችና ሀብት በማካበት ያስመዘገቡት ስኬት ሀገሪቷን ካለችበት ማጥ ለማውጣት በተለይ በአሁኑ ጊዜ ትክክለኛው ሰው ያደርጋቸዋል ሲሉ ተደምጠዋል። ሱናክ ዛሬ በሰጡት መግለጫ የቀድሞዋ ጠቅላይ ሚኒስትር ሊስትረስ እጅግ በተለየና አስቸጋሪ ወቅት ለሰጡት አገልግሎትና አመራር አመሰግናቸዋለሁ ብለው እጅግ የምወደውን ፓርቲና ብዙ የዋለችልኝን ሀገሬን አንድ በማድረግ አገለግላለሁ ብለዋል። ላለንበት ከፍተኛ የኢኮኖሚ ቀውስ እንዲሁም ለልጆቻችን የተሻለ ነገን ለመገንባት መረጋጋትና አንድነት ያስፈልገናል። ለዚህ ደግሞ በሐቀኝነትና በትሕትና ለማገልገል ተዘጋጅቻለሁ። ለተሰጠኝም እድል አመሰግናለሁ ብለዋል። የሌበር ፓርቲዋ አንጀላ ራይነር ጠቅላይ ሚኒስትሩ በስልጣን ዘመናቸው ሊያደርጉ ስላሰቡት አንድም ነገር ሳይናገሩ እንዲሁ ነው ሹመቱ የተሰጣቸው ሲሉ የፓርቲውን አባላት ወቅሰዋል። አንጀላ ራይደር አያይዘውም በፓርቲያቸው በስኮቲሽ ብሔራዊ ፓርቲ፣ በሊበራል ዴሞክራትስ እና በአረንጓዴ ፓርቲ የተጠራው የጠቅላላ ሀገራዊ ምርጫ ጥያቄ ሊደመጥ ይገባል ብለዋል። የሁለት ሴቶች ልጆች አባት የሆኑት ሩሺ ሲናክ የጠቅላይ ሚኒስትርነት እድሉን ያገኙት የቀድሞ ጠቅላይ ሚኒስትር ሊስትረስ ለ49 ቀናት ብቻ ሀገሪቷን መርተው ከስልጣን ለመልቀቅ በመወሰናቸው፣ ቀጥሎም ተፎካካሪዎቻቸው የቀድሞ ጠቅላይ ሚኒስትር ቦሪስ ጆንሰን እና የፓርላማ አባሏ ፔኒ ሞርዳውንት ከውድድሩ ራሳቸውን ማግለላቸውን ተከትሎ ነው። አዲሱ የወግ አጥባቂ ፓርቲው መሪ ነገ በይፋ 57ኛው የእንግሊዝ ጠቅላይ ሚኒስትር ከሆኑ በኋላ ካቢኔያቸውን በአዲስ መልኩ እንደሚያዋቅሩ ይጠበቃል። ለአሜሪካ ድምፅ አስተዋይ መለሰ ከለንደን። ፕሮግራማችንን በዚሁ ያጠናቀቅን፣ ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ እንዲሁም ዋና አዘጋጅ አሉላ ከበደ ጋር ሳስተናግዳችሁ ያመሸት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ።